ቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ በዛሬው ምሽት ዝግጅታችን የአየር ትራፊክ ተቆጣጣሪዎቹ ጥያቄ የመብት ነው ሲሉ የቀድሞ ባለሙያዎች ገለጹ። አሁን የሚያነሱት ጥያቄ ያን ጊዜ ያነሳ ነው ጥያቄ ነው። ልጆች አሁን ያቸው ልጆች መካከል አብረን ያቸው የነበር ናቸው። ልጆች ነን። ችግሩ የሁሉም የአየር ትራፊክ ተቆጣጣሪዎች ነው። በካናዳ የሚኖር የቀድሞ ባለሙያ ነው። በዩናይትድ ስቴትስ የሚገኝም ሰው ይዘናል። ከዛሬ ነገር ከሚኒስትር ሚኒስትር ሲቀየር ጥያቄዎቹ እየተንከባለሉ ነው። ይሄኛው ሚኒስትር ያልመለሰውን ያኛው ደግሞ ሲመጣ እንደ አዲስ ጀምሩ፣ አዲሱ ሚኒስትር አያውቁትም እየተባለ ትራንስፖርት ሚኒስትሮች በተቀየሩ ቁጥር እንደ አዲስ ጉዳዮች ይጀምር ነበረ። በሌላ ዘገባችን ወጣት የፊልም ባለሙያም በጋቢና አሳፍረናል። ድምጽ አልባ የሆነ ፊልም ለመስራት ተነሳሁ። የሁለት ጓደኛሞችን ታሪክ የሚያሳይ ነው። ከአንድ መቶ በላይ ፊልሞች ውስጥ ዜር ሺ ወዝ በሚል ርዕስ ያቀረበው የፊልም ስራው ከአስሩ ምርጥ ስራዎች መካከል አንዱ ለመሆን የበቃለት ወጣት ነው ይዘነዋል። ኤርትራዊው ድምፃዊ ካሳይ በረሀ እና ሰለሞን ባይረንም ዛሬ ይዘናቸዋል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። ወደ መጀመሪያው ዝግጅታችን እናልፋለን። ረዘም ካለ ጊዜ ጀምሮ የደሞዝና የጥቅማጥቅም ጥቅም ጥያቄ ሲያነሱ ከነበሩት የኢትዮጵያ የአየር ትራፊክ ተቆጣጣሪዎች መካከል ዘጠኙ በቁጥጥር ስር መዋላቸው ታውቋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ፕሬዝዳንት አቶ ፍጹም ጥላሁን ከዚህ ቀደም አድማውን ሰራተኛው ራሱ ካለበት ጫና ተነስቶ የጠራው መሆኑን ለአሜሪካ ድምጽ አብራርተው ነበር። አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይም ከመካከለኛ የአውሮፕላን አብራሪ ደሞዝ እኩል ወይም ተቀራራቢ ሊከፈለው ይገባል ይላል በዛ ደረጃ እንኳን ባትከፍሉት በዛ ግማሽ እንኳን ልትከፍሉን ይገባል ነው ጥያቄው። ነገሩ ግን አሁን ባለው ሁኔታ ሰራተኛው ጨራሽ የአስተዳደራዊ በደል ና አስተዳደራዊ ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው። ከዚህ በሽትም የዛሬ ሁለት አመት ሶስት አመት እንደዚህ በዚሁ ኬስ ተነስቶ ነበር ና ከሚኒስትር መስሪያ ቤት በተቀመጠ ስኖ ተካርታ መሰረት መስሪያ ቤት ውስጥ አሉ የተባሉ ችግሮች ሁላ ተዘረዝረው እንዲፈቱ መመሪያ ተሰጥቶ ነበር። ከዛ ውስጥ ማኔጅመንቱ እንደገና አርባ አንድ ነጥቦች ላይ ብቻ ነው እንትን የማደርገው ብሎ በዛም ተሰርቶ ነበረ ፍኖ ተካርታው ያን ያንን መሰረት አድርገው አንዱም ተግባራዊ አልተደረገም ከሶስት አመት በኋላ። ለረጅም ጊዜ ሲያነሱት የነበረው የደሞዝ ጭማሪ ጥያቄ በአንድ ወር ውስጥ ካልተመለሰ ስራቸውን በፈቃዳቸው ለመልቀቅ እንደሚገደዱ በደብዳቤ ገልጸው ባሉበት ቀን ስራቸውን አቋርጠው ከነበሩት ሰባ አራት የኢትዮጵያ አየር ትራፊክ ተቆጣጣሪ ባለሙያዎች መካከል ዘጠኙ በእስር ላይ ሲሆኑ አስር ቀደም ብለው፣ ሀምሳ አምስቱ ደግሞ የይቅርታ ፊርማቸውን አኑረው ወደ ስራ መመለሳቸው ታውቋል። ለደህንነታቸው ስለሚሰጉ ስማቸውን መግለጽ ያል አልፈለጉ ወደ ስራ የተመለሱ የአየር ትራፊክ ተቆጣጣሪ ባለሙያዎች የይቅርታ ደብዳቤውን የፈረሙት ለታሰሩ ባልደረቦቻቸው ጥሩ ይሆናል፣ ጉዳያቸውም ያልቅላቸዋል ከሚል ሀሳብ በመነጨ እንደሆነ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ የፌዴራል ፖሊስ አድማውን አስተባብረዋል፣ በኢኮኖሚና በሀገሪቱ ገጽታ ላይ ጉዳት አድርሰዋል በሚል የጊዜ ቀጠሮ መዝገብ ክስ በቁጥጥር ስር የዋላቸውን ዘጠኝ የአየር ትራፊክ ተቆጣጣሪ ሰራተኞች በእስር ላይ ያሉ የሰባት ቀናት የምርመራ ጊዜ ቀጠሮ ትላንት ከፌዴራል የመጀመሪያ ደረጃ ፍርድ ቤት ተጠይቆባቸው በእስር ላይ ይገኛሉ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል እነዚህ ተጠርጣሪዎች አጠፉ ያሉት ጥፋት በእስር ሊያስቀጣ እንደሚችል ለአሜሪካ ድምጽ ገልጸዋል። በሕጉ እንደ ስደትና ቅነቱ ከስድስት ወር እስከ ሶስት አመት የሚያሳስር ወንጀል እንደሆነ ከመጀመሪያው ጀምሮ እናቀዋሉ። የኢትዮጵያ ሲቪል አቪዬሽን በኢትዮጵያ በአጠቃላይ አንድ መቶ ሀምሳ የሚሆኑ የአየር ትራፊክ ተቆጣጣሪ ባለሙያዎች እንደሚኖሩ ከዚህ ቀደም ለአሜሪካ ድምጽ ገልጸው የነበረ ሲሆን በዛ ያለውን ቁጥር የሚይዙት በአዲስ አበባ፣ ሌሎቹ ደግሞ የአየር ማረፊያ ባላቸው ከተሞች ተበታትነው ይሰሩ እንደነበር ጠቁመዋል። አቶ ዳዊት ወርቁ በኢትዮጵያ ሲቪል አቪዬሽን ባለስልጣን መስሪያ ቤት ውስጥ የኤሮድሮም ረዳት ተቆጣጣሪ ሆኖ ለአራት አመታት መስራቱን ይናገራል። ካናዳ ይገኛል። መስሪያ ቤቱን ከለቀቀ አስር አመት እንደሆነው ገልጾ አሁን የተነሱት ጥያቄዎች ያኔም ነበሩ ይላል። አሁን ከያዟቸው ልጆች መካከል አብረናቸው የነበርናቸው ልጆች ችግሩ የሁሉም የአየር ትራፊክ ተቆጣጣሪዎች ነው። በግድ ተነስተን የሆነ ነገር ካላደረግን በስተቀር መፍትሄ አይመጣም ብለን በተደጋጋሚ እያነሳን መገናኛና ትራንስፖርት ሚኒስትር ከነበሩት ጁነዲን ሳዶ ጋር በተደጋጋሚ ቢሮቸው ድረስ እየሄደ እንነጋገር ነበር። ሚኒስትር ዴታው መስሪያ ቤቱ ድረስም መጥተው አነጋግረውን የዛን ጊዜ በቃ ችግር የለም መፍትሄ እንፈልጋለን የውሸት ነበረ። ቃል የተገባልን ያ ነገር ቀርቶ ከዛ በኋላ የባለስልጣኑ መስሪያ ቤት በወታደር እንዲመራ ተደረገ። ኮሎኔሉ የዛን ጊዜ ነው ወደ ስልጣን የመጡት። ከዛ በኋላ በወቅቱ ጉዳዩን ያውቁ የነበሩት ሚኒስትር አቶ ጁነዲን ሳዶ ከስልጣን ተነሱ። ያነሳናቸው ጥያቄዎች እና የተገባልን ቃል በእንጥልጥል ቀረ። ምንም አይነት መፍትሄ ስላልነበረ የተሰደደው ተሰደደ የቀረውም ቀርቶ ጥያቄዎቻቸውን እያጠናከሩ ስራቸውን እስካሁን ቀጠሉ፣ ይላል ዳዊት። ቀደም ሲል በዚሁ መስሪያ ቤት የኤሮ ዞን የአየር ተቆጣጣሪ ሆነው ስምንት ዓመት አካባቢ መስራታቸውን የገለጹት ስማቸው እንዳይጠቀ ቀስ የጠየቁ ባለሙያ ስራውን ለቅቄ እዚህ ዩናይትድ ስቴትስ ከገባው አስር ወር ይሆነኛል ብለዋል። የካናዳው አቶ ዳዊት ከአስር ዓመት በፊት የተነሱ ጥያቄዎች ናቸው ያሏቸው በእኔም ዘመን ነበሩ ይላሉ። በጣም ብዙ ጥያቄዎች ናቸው የተነሱት። ግን በዋናነት ለመከፋፈል ያህል የደሞዝ ጥያቄ አለ፣ የጥቅማ ጥቅም አለ፣ ሬቲንግ ና ላይሰንስ ጥያቄ አለ፣ ከእውቅና ጋር የተያያዘ ማለት ነው። መልካም አስተዳደር ጥያቄዎች ነበሩ የተነሱት። ደሞዝን በተመለከተ አሁን ያለው ክፍያ ዝቅተኛው አራት ሺ አምስት መቶ ከፍተኛው ደግሞ ሰላሳ አመት አገልግሎት ላለው ሰው ማለት ነው እስከ አስራ አምስት ሺ ብር ሊደርስ እንደሚችል የጠቆመው የቀድሞ ሰራተኛ አይ ኤል ኦ አንድ የአየር ተቆጣጣሪ ከመርከብ ካፒቴን ና ከአውሮፕላን አብራሪ እኩል ይከፈለው ይገባል ቢልም ቢያንስ ከሌሎች የአፍሪካ ሀገራት ጋር የተቀራረበ ክፍያ ይፈጸምልን የሚል ጥያቄ ሲነሳ እንደነበሩ ያስረዳል። ሌሎቹን ጥያቄዎች በተመለከተ ደግሞ ሌላኛው የላይሰንስ ጥያቄ ይነሳል። በሁለተኝነት ላይሰንስ ወይም የሙያ ፍቃድ የሚባለው ምንድን ነው? አንድ ሰራተኛ ብቁ ሲሆን የበረራ ደህንነቱ የበለጠ ይረጋገጣል። ስለዚህ እያንዳንዱ ሰራተኛ ብቁ ብቃቴ ይረጋገጥ፣ ልመዘን እና ተፈተኛ ላይሰንስ ይሰጠኝ፣ የሙያ ፍቃድ ይሰጠኝ ብሎ ይጠይቃል። የሙያ ፍቃድ ሲሰጠው ይህ ሰራተኛ የስራ እድሉም የጨመረ ሆኖ ይገኛል። ነገር ግን አሁን ኢትዮጵያ ውስጥ የነበር ነው። አሁንም ያሉት የአየር ትራፊክ ተቆጣጣሪዎች የሙያ ምዘና አይሰጣቸውም። መልካም አስተዳደሩ አሁን በአየር ትራፊኮች ላይ እንዴት ነው የሚል ለውን ነገር ለመጥቀስ በተለያየ መንገድ የማይፈለግ ሰው ጥያቄ የሚጠይቅ ሰው የሚቃወም የሚጋፋ ሰው ሲሆን በተለያየ መንገድ ያው እንትን ይደረግ። ይኸው ስሙን መግለጽ ያልፈለገው ባለሙያ ጥያቄዎቹ መፍትሄ አጥተው ከዓመት ዓመት ሲንከባለሉ የቆዩ ናቸው ይላል። እኛም እዛ በነበርንበት ሰዓት ተስፋ እያደረግን ነው ከዛሬ ነገ ከሚኒስትር ሚኒስትር ሲቀየር ጥያቄዎቹ እየተንከባለሉ፣ ይህኛው ሚኒስትር ያልመለሰውን ያኛው ደግሞ ሲመጣ እንደ አዲስ ጀምሩ አዲሱ ሚኒስትር አያውቁትም እየተባለ ትራንስፖርት ሚኒስትሮች በተቀየሩ ቁጥር እንደ አዲስ ጉዳዮች ሲጀመር ነበረ። ከዚህ ቀደም አቪሽን ውስጥ በደህንነት ሰራተኞች ጭምር ይደረግ የነበረው ቁጥጥር አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ ትንሽ በመተንፈሱ ምክንያት ባለሙያዎቹ ችግራችን ይሰማልናል በሚል አደባባይ መውጣታቸውን የካናዳው ዳዊት ይናገራል። የተነሳበት ዋናው አላማ ምንድን ነው? አሁን ቢያንስ መሰማት እንችላለን ነው። የፖለቲካ ጥያቄ እንዳልሆነ የሚገባኝ ሌላውም ሰው እንዲገባው የምፈልገው ያ መሰማት እንችላለን፣ አሁን ብርሃን መውጣት ጀምሯል ሀገሩ ላይ መብታችንን ብንጠይቅ የሚያዳምጠን አካል ይኖራል የሚል ነገር ነው እንጂ ሌላ ምንም አይነት ትኩረታ እውቅና አልተሰጠው ጉዳያችንን ጉዳያችሁ አድጋችሁ ይውልን ያለን ልጆቹ እየቆሰሉ ያነሱ ክፍለ ሀገር ወረውሯቸዋል። ጥያቄ ሊያነሱ ይችላሉ። የሚታሰቡትን ልጆች ፕሮሞሽን ጉዳይ ልጆቹ አያገኙም ፕሮሞሽን ተጠንቅቀው ከታሰሩት ልጆች ውስጥ መጥቀስ ይችላል። በጣም ተጠንቅቀው ነው የሚሰሩት ስራውን ምንም አይነት ስህተት ላለመስራት። ስህተት ከሰሩ ችግር ውስጥ እንደሚያስገቧቸው ያውቃሉ። ሌሎች ሰዎች ችግር እየሰሩም ስህተት እየሰሩም ስለተጠጋጉ ብቻ ፕሮሞሽን እያገኙ ይጠመጣሉ። ነው ለሰራተኛ መብት የሚጠይቁት ለአየር ትራፊክ ተቆጣጣሪዎች መብት ይሰጣቸው ብለው የሚጠይቁት ክፍለ ሀገር ይባረራል፣ ክፍለ ሀገር ይረሳሉ። ጊዜው ያልጠበቀ ነው ለሚሉት ሰዎች ረጅም ጊዜ ሆኖታል። አየር ትራፊክ ተቆጣጣሪ ሆነው የቆሰኑ በጣም ብዙ ብቻሉ ውስጥ የተበደሉ እና ያንን ያንንም ሊያዩት ይገባል ማለት ነው። የኢትዮጵያ ሲቪል አቪሽን ባለስልጣን ዳይሬክተር ኮሎኔል ወሰንየለህ በዚህ ጉዳይ ላይ በተደጋጋሚ መግለጫ ሰጥተዋል። ዘጠኙ ባለሙያዎች ከታሰሩ በኋላ ተጠይቀው የታሰሩት አድማ በማድረጋቸው ምክንያት አይደለም ብለው ነበር። የሁሉም ጥያቄ ደሞዝ መጨመር ነው። ነገር ግን ጥቂቶቹ ከሚገባው በላይ ነገሮችን በማካረር ከደሞዝ ጥያቄ ያለፈ አይነት የሀገሪቷን የአየር ክልል አደጋ ላይ ነው የሚያሰኝ ዓለም እንደዛ እንዲል ተሳፋሪው እንደዛ እንዲል ጥረት ስላደረጉ ነው እኛ ትክክል አደለው የምንለው። የቀድሞ ባለሙያዎች በዚህ ሀሳብ አይስማሙም። ከአስር እና ከዛ በላይ በተደጋጋሚ ጥያቄ የሚያነሱ ባለሙያዎችን ጥያቄ ሳይመልሱ ቀርተው ጥያቄው ገፍቶ ሲመጣ እንደዚህ አይነት እርምጃና ውሳኔ መስጠት ነው ሀገር የሚያጠፋ ይላሉ። ዳዊት የሚለው አለው ከሀገር ግንባታ ጋር ከቢዝነስ ጋር ምንም የሚያገናኘው ነገር የለም። ልጆቹ ጥቅማችንን ጠብቆልን ለልጅ ሰርተን አድረን ቀን ከሰራው ሰው ጋር እኩል ደሞዝ አለ። በዓል ገብተን እየሰራን ሰው ሌላው ሰው በዓል ቤቱ ቁጭ ብሎ ከልጆቹ ጋር እያሳለፈ በኩል ትሪት አታድርጉ ነው ያሉት። ልጆቹ ምኑ ነው አሁን ይሄ ከሀገር ግንባታ ጋር የሚገናኘው? ከሀገር ግንባታ ጋር ከሀገር የምጅ ጋር ምንም አይ ይህን ገንባ ውስጥ የሀገሩ ያሉንን ሰዎች እየጣልን የጠፋ ነው ጠፋል። እስካሁን ድረስ ልጆቹ ይወጣሉ። ከዛ ሀገር ላይ አየር ትራፊክ ተቆጣጣሪ ላይ የነበሩ ልጆች አመት አልሞላቸውም ወጥተው የቀሩት ይሄ አያሳዝንም? የሀገርን ኢሜጅ የሚያጠፋው ይሄ ነው። የጣሉ የሚጠፉት ልጆች እየተበደሉ የትኛው ነው የሀገር ኢሜጅ የሚያበላሸው? ባለሙያዎቹ የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች ብቃት ከሁሉም ሀገር የተመሰከረለት ነው። ክፍያው ደግሞ ከጎረቤት ሀገር ኬንያ እንኳን በአምስት እጥፍ ያነሰ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የተከታተላችሁ ያላችሁት ጋቢና ቪዮኤን ነው። ወደሚቀጥለው ዘገባችን እናልፋለን። ወጣት ይስ ማለም ተክሌ የሻው ይባላል ተወልዶ ያደገው አዲስ አበባ ሲሆን የሀያ አራት ዓመት ወጣት ነው አሁን ነዋሪነቱ ሎስ አንጀለስ ካሊፎርኒያ ሲሆን ኮሎምቢያ ኮሌጅ ሆሊዉድ በተባለው አንጋፋ የፊልም ትምህርት ቤት ውስጥ የዳይሬክቲንግ ሲኒማ ና ቴሌቪዥን የሶስት ዓመት ተማሪ ነው የፊልም ተማሪ ላይቭ ስኮር ፌስቲቫል በተባለ ዝግጅት ላይ ከቀረቡት ከአንድ መቶ በላይ ፊልሞች ውስጥ ደርሺወዝ በተባለ ርዕስ ያቀረበው የፊልም ስራው ከአስሩም ምርጥ የፊልም ስራዎች መካከል አንዱ ሊሆን በቅቷል። ይህም የወጣቱን የፊልም ሙያ ተማሪ የወደፊት ብሩህ ተስፋ አመላካች ይመስላል። ብዙዎቹም በተለያዩ ድረገጾች ብዙዎች አድናቆችን አድናቆታቸውን እየገለጹለት ነው። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ወጣት ይስማለም ተክሌ የሻውን አነጋግሮ ተከታዩን ዘገባ ይዟል። ሰው የፊልሙ ርዕስ ዴር ሺወዝ ይባላል። ያው በአማርኛ ያው ያችትና እንደማለት ነው። ድምፅ አልባ ፊልም ነው። የተለያዩ አይነት የፊልም አይነቶችን እንድንሞክር እንበረታታለን እና በነበረኛ አጋጣሚ ድምፅ አልባ የሆነ ፊልም ለመስራት ተነሳሁኝ። የሁለት ጓደኛ መሽን ታሪክ የሚያሳይ ነው። ሜን ካራክተሯ ጓደኛዋን ትዳር ጥያቄ ታቀብለታለች። ያንን ትዳር ጥያቄ ግን ጓደኝነታችን ይበልጣል የሚል በሚል ምላሽ ሲመልስላት እሷ የምትፈልገውን ነገር ልጁን የራሷ ለማድረግ ብልሃቷን ተጠቅማ የምታደርጋቸውን ነገሮች የሚያሳይ ፊልም ነው። አንተን በደንብ እንድታስብ ያደርግሃል። ፊልም በየትኛውም አይነት ሁኔታ ሀሳብ ስለሆነ ፊልም ማለት በየትኛውም አይነት ቅርጽና ሰዓት ሊነገር ይችላል። አሁን የምንኖርበት ዓለም በጣም አቴንሽናችን እያነሰ እያነሰ እየመጣ ነው። ከጊዜ ወደ ጊዜ ብዙ ሰዓታችን ስልካችን ላይ የምናሳልፈው እና ያ ያ ነገር አሁን ዘመኑን በተለይ እንደዚህ አይነት የሚሰሯቸውን ነገሮች በትንሽዬ ሰዓት አሳጥረው ማስተላለፍ የሚፈልጉትን መልዕክት እንዲያስተላልፉ የሚያበረታታ ዘመን ነው እና በስድስት ደቂቃ ወይም ባነሰ ሰዓት ውስጥ ታሪክህን መናገር ከቻልክ አንድ ሰዓት ተኩል ሲሰጠህ ወይም አንድ ቲቪ ሲሪየስ ሲሰጠህ በደንብ የምትፈልገውን ነገር በጥሩ ሁኔታ ድማ ማስተላለፍ ትችላለህ ማለት ነው። ወጣት ይስማ ዓለም፣ እንደው በፊልሙ የስራ ሂደት ውስጥ ያጋጠሙ ችግሮች ነበሩ? ፊልሙን እንደ ክላስ ፕሮጀክት ነበር የሰራሁት በጊዜው ዲሬክቲንግ ዋን የሚባል የዳይሬክቲንግ ክላስ እንወስድ ነበር እና አንድ ፊልም እንድንሰራ እንጠየቃለን እና ያው ፊልም ትንክት ስለሆነ በጀት ትክክለኛ በጀት አይሰጠንም። በጀት ተብሎ የሚሰጠን የምንሰራበት ሰዓት ነው የምንሰራበትና የምንሰራበት ቦታ ይሰጠንና በተሰጠን ሰዓት የምንፈልገውን ነገር አግኝተን ጨርሰን እንድንወጣ እንገደዳለን እና አራት ሰዓት ብቻ ነበር የተሰጠኝ በጊዜው በዛ አራት ሰዓት ውስጥ ለክላስ የሚበቃ ነገር ማብቃት ነበረብኝ። እንደ እድል ሆኖ የሰራሁት ነገር ከክላስም አልፎ እንደዚህ ሰዎችም እንዲያሉኝ በቅቷል እና ያ ነው ትልቅ ቻሌንጅ ልለው የምችለው ነገር። ምን ተሰማ? ፊልም እዚህ ቦታ ላይ ለመድረሱ በውስጥ በኩል የፈጠረበት ደስታ አለ? በጣም ደስ የሚል ስሜት ነው። ለምን ከቤተሰብህ ዙሪያ ካሉ ሰዎች አልፎ ፊልምህ በሌሎች ሰዎች አይን ተገምግሞ ጥሩ የሆነ ምላሽ ሲሰጥህ በጣም ደስ ይላል። ልክ ፊልም ሰሪ ሁላችሁ ውስጥ ጥበብ ውስጣችን ያለች ነገር ስለሆነች እኛ ብቻ ስለምንረዳት እኛ ውስጣችንን ያለውን ነገር አውጥተን ለሰዎች ማሳየት መቻል ከባድ ነገር ነው። ችለንም እነዛ ሰዎች የምንለውን ነገር ማይገባቸው ከሆነ የእኛን ፍላጎትና ስለጥበቡ ያለንን ነገር ጥያቄ ውስጥ እንድንከት ያደርገናል። አዲስ አበባ ኮምፒተር ኢንጂኒሪንግ ማር ነበርና የምፈልገውን ያንን ነገር የምማሬበት የነበረው ምክንያት ዲግሪውን ለቤተሰቦች ሰጥቼ ወደምፈልግበት ነገር እንድገባ ነበረ እና አብዛኛው ኢትዮጵያ ወጣት የሚያጋጥመው ነገር ነው። የምፈልገውን ነገር ስለማንመደብ ወይም የምፈልገውን ነገር ልንማር ስለማንችል ማንፈልገውን ነገር ተምረን ከዛ ወደ ምንፈልገው ነገር ደግሞ የቤተሰቦችም ጫና አለው። በዛ ዙሪያ በአንተ በኩል የቤተሰብ ጫና አልነበረብህም ማለት ነው? የቤተሰብ ጫና አልነበረብኝም። ቤተሰብ በጣም ድለኛ ነኝ። በተለይ እናቴ መልካም አለሙ ትባላለች። ከሀያ ስምንት ዓመት በላይ አስተምራለች። የልጆች ሳይኮሎጂ ከልጆች ጋር በጣም ብዙ ጊዜ ስለቆየች ስለ ልጆች አስተሳሰብ በጣም ጥልቅ ዕውቀት አላት እና ልክ ይህን ነገር እሷ የምትፈልገውን ነገር አስተማሪ መሆን ፈልግ አስተማሪ ሆነች። አባቴም የሚፈልገውን ነገር ነው የሚያደርገው። ተክሌሻ ይባላል። ፖለቲከኛ ነው፣ ደራሲ ነው፣ ጸሐፊ ነው እና ሁለቱም በዘመናቸው የሚፈልጉትን ነገር አድርገው ነበር የኖሩት። ኢትዮጵያ ውስጥ የትት የፊልም ትምህርት ቤቶች ይሄዳሉ? እስኪ ባጭሩ ኢትዮጵያ ውስጥ አንድ ትፌት ነው የሄድኩት ብሉ ናይል ፊልም ኤን ቴሌቪዥን አካዳሚ ይባላል ስምንት ወር የዘጠኝ ወር ትሬኒንግ ወስጄ ወደ አሜሪካ የመጣሁት ግሩም እንደው ኮሎምቢያ ኮሌጅ ሆሊዊድ ከተቋቋመ ከስልሳ አምስት ዓመት በላይ የሚጠጋው እና አንጋፋ የኪነጥበብ ባለሙያዎች ያፈራ በሆሊዊድ የፊልም መንደር እምብርት ላይ የሚገኝ የጥበብ ትምህርት ቤት ነው። እና እዚህ ትምህርት ቤት ውስጥ ለመግባት እንዴት ቻልክ? ከዚህ ከመምጣቴ በፊት ዋሽንግተን ዲሲ ነበር የምኖረው እና አርት ኢንስቲቱት የሚባል ትምህርት ቤት ነበር የምማረው። ኢትዮጵያ ጓደኛ ነበረኝ፣ ዳዊት ሰውዱ ይባላል። ሴምት ሀገርፈር ነው እና እሱ እንደ ወደ አሜሪካ ይመጣና ካሊፎርኒያ ሙቭ አድርገው ትምህርት ቤቱን ይፈልግና ያገኝና ይደውልኛል። በቃ ይስ ማለት ጥሩ ትምህርት ቤት አግኝቻለሁ፣ አብረን ብንሆን በደንብ የተሻሉ ለውጦች ማምጣት እንችላለን እና አለኝ። ያው ፊልም የብቻ ስራ ስላልሆነ አንድ ላይ በሆንኩ ቁጥር የተሻለ ነገሮችን ለማድረግ በጣም አቅም ይኖረሃል እና እሱም ፊልሙንም የቀረጠልኝ እሱ ነው፣ ስንም ታግረሰዱ እሱ ነው። እና በቃ ሁለታችን ያን ትሪት መረጥን። በጣም ጥሩ። እስከ ዛሬ ከወሰድኳቸው ውሳኔዎች ጥሩ ውሳኔ የምለው ውሳኔ ነበር። እንደው በትምህርት ቤት ውስጥ ቆይታ ውስጥ ያለው የማህበራዊ ሕይወት እንዴት ነው? በፊልም ኢንዱስትሪ ውስጥ በጣም ጥብቅ ነው። የአንድነት ስራ ስለሆነ አንድ ፕሮጀክት ላይ በጣም ብዙ ሰዎች ስለሚሳተፉ የብዙ ሰዎች ውቅር ውጤት ስለሆነ እየጠበቀ ግንኙነትን ልትፈጥር ያደረገሃል። እኔም ከመምጣቴ በፊት እዚሁ ሆሊውድ ሲባል የተለየ ሚስኮንሰፕሽን አለን። ውስጣችን በጣም የማይደረስበት የተሳሳተ ግምት አለ። ውስጣችን በቃ ኦልሬዲ እዚህ ብዙ አመት ስለቆዩ ራሳቸው ስለፈጠሩት ስለሰሩት እኛ ቦታ አይሰጥም የሚል ስራ ብቻ ነበረ። ግን ፊልም አዲስ ቋንቋ ነው። ትንፌት ስንገባ እኔ እና ዳዊት እኩል ነው። ከሁሉም ጋር ቋንቋ ነው የመማር የጀመርነው። እነሱ እዚህ ስላደጉ እኛን የበለጡን ነገር አልነበረም። ሁላችንም የራሳችን ታሪክና እውነታ ስለምንናገር ሰዎቹ የሚያስተምሩን መንገዶቹን ብቻ ነው እና አንተ የምትናገረው ነገር በየትኛውም ቦታ ቫሊዩና ጥቅም አለው እና ሰው ደግሞ በተለያየ መንገድ ነው ያንን ነገር የሚመለከተው። ያ ነገር እንድጠነክርና ጥሩ ጓደኝነቶችንና ቅንብሮችን እንድትፈጥር ያደርጋል። ለምን ከትሬቱም ከወጣን በኋላ ከእነዚህ ሰዎች ጋር ነው ስራዎችን የሰራን። ነገሮችን ለመቀጠል እንሞክረው። ወጣቱ የፊልም ዳይሬክተር እንዲሁም የቴሌቪዥን የሶስተኛ ዓመት ተማሪ ይስማ ለሜሻው ስለ ጊዜ እጅግ አድርጌ አመሰግናለሁ። መልካም እድል እንዲገጥመህ እኔ በጣም አመሰግናለሁ እመኛለሁ። ዳንኤልና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኤርትራዊው ድምፃዊ ካህሳይ በረህና ሰለሞን ባይረ የኢትዮጵያንና የኤርትራን ግንኙነት አሁን የደረሱበትን ሰላም አስመልክቶ ፍቅሪ የተሰኘ የጋራ ሙዚቃ በዚህ ዓመት በተከበረው የአሸንዳ በዓል ላይ በጋራ ዘፍነዋል። ነዋሪነቱ ብሪታንያ የሆነው ኤርትራዊ ድምፃዊ ካሳይ በረሃ ከ22 ዓመታት በኋላ ነው ወደ ኢትዮጵያ የተመለሰው። የሙዚቃ ስራውንና ወደፊት ያሰበውን በተመለከተ ከቪኦኤ ጋር አጭር ቆይታ አድርጓል። የጋራ ሙዚቃዎቹንም በተመለከተ ሰለሞን ባይረን ጨምራ መስታወት አራጋው አነጋግረዋለች። ከ30 ዓመታት በላይ በሙዚቃ ሙያ ውስጥ ቆይቷል። በአስመራ ከተማ በድምፃዊነትና በሳክስፎን የሙዚቃ መሳሪያ ትምህርቱን ሲያጠናቅቅ በምርቃቱ ላይ የተገኙ ታዋቂ ኢትዮጵያውያን ሙዚቀኞች እንደነበሩ ዛሬም ድረስ በኩራት ያስታውሳል። በአስመራ ነው የነበረው ኮርስ። በዛ በምርቃ ጊዜ ግን ከአዲስ አበባ ተላላቀ ስለቸ መጥተው አስመረቁን ማለት ነው። በዛ በምርቃችን ጊዜ ከአዲስ አበባ ነጋሽ ፈላሆን ለካማኝ እንለዋይ ዘጣይ ዋን መጥቶ ነበር። የሰላም ስምምነትን ተከትሎ በመቀሌ በተካሄደው የአሸንዳ በዓል ላይ ከሰለሞን ባይረ ጋር በጋራ ፍቅር የተሰኘ ነጠላ ዜማ አቀንቅ ነው ነበር። ሙዚቃው እንዴት ተሰራ? የአሸንዳ በዓል እኔ ሁሌ እከታተለዋለሁ። አንድ ቀን እዛው በበዓሉ ላይ ለመገኘት ህልም ነበረ እና በቃ አሁን ሰላም እኮ ሁሉ ተሳክቶልን እዛው እንድገኝ ጥሪ ያውቀረቡልን። ዘፈን ደግሞ አንድ ለምን አንድ ሰራም ተባባል ሰለሞን ፍጹም፣ ለዚህ ማላከልም ይዝ የሚባል አንድ ገጣሚ ያለ ስዊዘርላንድ ሀገር ደግሞ ግጥም ትንሽ ጨመረለት። በቃ መቀሌ እንደደረስ በቃ በሰኞ እና ማክሰኞ ዘበሉ አጠናቅቀል ሮብ ላይ አሸንዳ በመክፈቻው ላይ አቀረብ ነው። ወደ ኢትዮጵያ ስትመጥ ይሄ የመጀመሪያ ጊዜህ ነው? ያ እኔ መቀሌ የመጣሁት ከሀያ ሁለት አመት በፊት ነበር። ለሁለቱም አገር አድማጮች የሚወክል ሙዚቃዎችን ለመስራት ሀሳብ አለ ወደፊት። አሁንማ ብዙ ብዙ ብዙ ሀሳብ ነው ያለ። ምክንያቱም አሁን ይሄ መጀመሪያችን ነው። እንኳን በዚህ ተጀመረ እንጂ ከዚህ በፊትም ከሚኒሹ የምትባል የሆላንድ ስኖር ከአራት አመት በፊት ሰላም በተኛ ነበር ያው የዘፈንኩት ሰላም በጣ በቃ ያለ ሰላም ያለ ፍቅር ምን እንትን ትርጉም የለውም ሁሉ ምናምን የሚል ዘፈን ነበር። አሁን ግን ሰላሙ መጣ እንኳን ደስ አለን የሚል ነው እና በመሳችን ሰምረን እዚህ ከእንግዲህ ወዲህ ያው የሚከለክለን ነገር የሚያግደን ነገር የለም። የጥላቻው ግንቡ ስለተሰበረ በቃ መስራት ነው እንግዲህ ኢትዮጵያን ከሀያ ሁለት አመት በኋላ ተመልሰ ስታያት ጓደኞች ከነበሩ ጓደኞች አገኘህ ወይ አላየ ዋሰት ነገ ለወራ ሰባ መደ መቀሌ ግን ከሃያ አመት አይቻት ነበር። አሁን በጣም በጣም ተቀይራ ነው የቀይ እሱ ህዝቡ በጣም በጣም በጥሩ አቀባበል ያደረገልን ከዛ በላይ ግን በቃ በሙሉ አብራ ድግቴ አገኝኸዋቸው ጥሩ ሳምንት አሳለፍኩ። እዚያውም ያው ስለሱ ሙዚቃ እየሰራ ነው እንኳን አገናኘን እንኳን ትግራል የሚል ሙዚቃ እየሰራህ ነው ያ ያ በስራ ላይ ነው ምክንያቱም ልጆች ደሞ ሊታገኛቸው የተሰማኝ ስሜት በጣም ሊገጠዋል ሱ በዚህ ወር ያልቃስ ይተፋለን አዲስ አበባ ሀገር ስቱዲዮ እገባለሁ። በጣም ነው ደስ ያለ። እንደዚህ አሸንዳ በዓል ላይ ተገኝታ ሀታቅም እና መጀመሪያ ላይ ስትገኝ ምን ተሰማ? በጣም በጣም በጣም በጣም በጣም ምክንያቱ ልጃገረዶቹ ከአስራ አምስት እስከ ሀያ አመት ምክል ያላቸው በጣም በቃ ቆንጆ ናቸው ስታይ ሁሉ አለባበሳቸው የባህል አለባበሳቸው ወጋቸው ስታይ በቃ በጣም ደስ ይላል። እንደገና ደግሞ ሰላም በመምጣቱ ይህ ሰላም እኮ ለመሱ ነው። ይህ ፍቅር ለመሱ ነው። በቃ እዚህ በጣም ከልብ ነው ደስ ያለን። እዚያውም ከረሴ ጋር ፕሮሚስ ገብቻለሁ። አመት አመት ይበቃ አስመራ ተወልዶ ያደገው ኢትዮጵያዊው ድምፃዊ ሰለሞን ባይረህ ከዚህ ቀደም ከሌሎች ድምፃውያን ጋር በጋራና በግሉ ሙሉና ነጠላ የትግርኛ ዜማዎችን አድርሷል። ኤርትራዊው ድምፃዊ ካሳይ በርሀ የሚያደንቀው ድምፃዊ እንደነበርና ከሱ ጋር በአንድ መድረክ ላይ ማቀንቀኑ ታላቅ ደስታን እንደሰጠው ይናገራል። ከካሳይ በርሀ ሮ ህጻን ልዩሆኝን እማቀው ሆኔ አስመራ ተወልጅን ያደኩት ሞር ከወንድሜ ጋር ጓደኛሞች ነበሩ። ታላቅ ወንድሜ ነበር አብርሃም ባይ የሚባል ነው። እሱ የሚማረው ና ከአሳይ በረድ ከተወሰነ ከብዙ አመታት በኋላ ለንደን ተጋኝተናል። በስራ ጉዳይ የጂ ነበር ለንደን ሀገር ከአሳይ በረ እዛ ነው የሚኖረው ለንደን ሀገር ነው የሚኖረው። በአጭር ጊዜ ውስጥ የተሰራ ግን በአጭር ጊዜ ውስጥ የተሰራ የማይመስል አንድ ነጠላ ዜማ ሰርታችሁ መድረክ ላይ ተጫውታችሁታል። እንዴት ተሰራ እና ደግሞ ስሜት ውስጥ ምን ይመስል ነበረ? አብረህ አንድ መድረክ ላይ ከምትወደውና በጣም ነው የሚገርም ስራ ሲሰራ ያሸንዳ በዓል ነበረና ተደወለልኝ እንደዚህ አይነት ፕሮግራም አለ፣ አሸንዳ ና እንድትሳተፍ እንፈልጋለን። ማማል እሺ፣ ደስ ይለኛል። ደግሞ ከተሳካ ደግሞ ካሳይ በረሃም እንጠራዋለን ይመጣል። የሆነ ነገር ነው የተሰማኝ፣ በጣም ደስ ብለኛል። በዚህ አጋጣሚ ለምን የሆነ ነገር ስለታችን ስለሁለቱም ህዝቡ፣ ስለ ሰላም የሆነ ነገር ለምን አለም ናም፣ ወዲያውም በቃ ጭንቅላት ላይ መጣ ነው። ካሳይ በርሀ እሁድ ነው የገባ ወደ ኢትዮጵያ፣ ሮብለት ነው ደግሞ አሸንዳ የሚከናወነው እና ይዘ ከወዱ እንደገባ መቀሌ ተገናኝተናል። ማታ አግኝቼው ትንሽ አረፍ ብሎ ወደ ማክሰኞ ዜሞ ማክሰኞ ድምፅ ገባል። መቀሌ ወዲያው ድምፅ ገብተን አዲስ አበባ ነው ላክ ነው አዲስ አበባ ነው የተሰራ ሙዚቃው። ኦልሞስት የሁለት ሶስት ቀን ነው ስራው፣ ግን በጣም የማረ ስራ ሆነዋል። ስለ ሰላም ስለሆነ እግዚአብሔርን ተጨምሮበታል። አሪፍ ስራ የተሰራ እንግዲህ የኤርትራና የኢትዮጵያ የሰላም ስምምነት ተከትሎ ይህንን ሙዚቃ እናንተ ሰራችሁ እንጂ ከዚህ ቀደም የኤርትራ ሙዚቃ በኢትዮጵያውያኑ ይዘፈናል፣ የኢትዮጵያ ሙዚቃ በኤርትራውያኑ ይዘፈናል እና እስቲ የሁለቱን ሀገር የትግርኛ ሙዚቃዎች አንተ እንደ አንድ ሙዚቀኛ እንዴት ታያቸዋለህ? የሁለቱን ሀገር ሙዚቃዎች በተለይ ትግርኛ ምንም ነገር የሚለየው ነገር የለም። አንድ የሆነ ባህል ነው ያለው ከዚህ በኋላ የምትሰራው ሙዚቃ ምናልባትም የኤርትራውያንን አድማጮች ያሳተፈ እንዲሆን የተለየ ነገር ለመጨመር ታስባለህ? የሰራሁ ነው ያሉት። ያው እንግዲህ እግዚአብሔር ሰላም ተገኝተዋል። ያሉት ሰላም ጠብቅም፣ እኛ እዛ ሄደን ኮንፈረንስ ምሰራ ባለን ሙያ ህዝቡን በሙያችን ደግሞ ህዝባችን እንድናገለግል ነው። ሳይንስ ላ ድምፃውያኑ በመጨረሻ ለሁለቱም ሀገራት ህዝቦች ሰላምና ፍቅር የሁሉም ነገር መሰረት እንደሆነ ካስተላለፉ በኋላ በሙያቸው የሁለቱንም ሀገራት ህዝቦች ለማገልገል ከፍተኛ ፍላጎት እንዳላቸው ገልጸዋል። እሺ፣ እኔ እንለው ምን መሰለሽ፣ ከጥላቻ ያገኘነው ምንም ጥቅም የለም እና ይህ ሰላም ተገኝተዋል፣ ይህ ሰላም መጥቷል። እኔና እንደኔ ሁለት አገር ያሉ አርቲስቶች እና ሁሉ አርቲስቶች ጋዜጠኛ ም ለዚህ ሰላም ባለን አቅም በቃ ሰላሙ እውን እንዲሆን በቃ መረባረብ አለብን። አቅማችን የፈቀደውን ነገር ሁሉ ማድረግ አለብን። ይብቃ። ምክንያቱም ይሄ ሁለቱ ማማችን ከዚህ ካለ ሰው ስተታችን ሰምረን ለወደፊቱ በቃ ህዝቡ ፍቅርና ልማት ሰላም እንድንክሰው በቃ በየፊናችን በቃ መረባረብ አለብን። ሌ ሌ በለጥ ያ ትገኝ ሰላም አሁን ሁላችን ጠብቀን ጉ ላይ ማድረስ አለብን። ከሰላም ብዙ ነገር ነው የሚገኘው። ሰላም ከሌለ ግን ምንም ምንም ውስጥህን ትረበሻለህ። ይቅር ሀገር ለሀገር ቤትህም ሰላም ከሌለ ከተዛረህ ከልጆች የሆነ ጭንቀት ነው የሚፈጥርል ይህመታችን ጠብቀን እስከ ዘላለም ከባብረን ተፈቃቅረን እንድንኖር ነው። እኔ ማክባብ ወይም መልክት እንግዲህ የሆያ ሆዬ ወቅት ነው። ዛሬ ጳጉሜ አንድ ነው። አዲስ ዓመት እስከሚጠባ ድረስ ሆያ ሆዬ እየተባለ ይቀጥላል። እኛ ደግሞ የዛሬ ጋቢና ቪዲዮ እንዲሁም አበባዮሽ አበባዮሽ የዛሬው የጋቢና ቪዮ የጉዟችን እንግዲህ በዚሁ ተጠናቋል። እንግዲህ ሁላችሁንም አድማጮቻችን እንኳን አደረሳችሁ እያልን ነው የዛሬውን ፕሮግራም እናጠናቀቀው። ነገ ፕሮግራም ይኖረናል። ስናስተናግዳችሁ ያመሸነውን የመስታወት አድራጋውና ጽዮን ግርማ ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል የአቤሮ ነው። መልካም ምሽት፣ በነገው ምሽት እንገናኝ። Sagale Sagalé,